የደቡብ ሱዳን የአማጺ መሪ የነበሩት ሪያክ ማቻር ከዛሬ ጀምሮ በይፋ የሀገሪቱ ተቀዳሚ ምክትል ፕሬዚደንት ናቸው። ዝርዝሩን ሰሎሞን አባተ ይዟል። እኔ ሪያክ ማቻር በተቀዳሚ ምክትል ፕሬዝዳንትነት የደቡብ ሱዳን ሪፐብሊክን በታማኝነትና በሐቅ ላገለግል በሃያሉ አምላክ ቃል እገባለሁ ዛሬ ዶክተር ሪያክ ማቻር ማክሰኞ ዋና ከተማይቱ ጁባ ገብተው ቃለ መሐላ ፈጽመዋል ማቻር በሀገሪቱ ተቀዳሚ ምክትል ፕሬዚዳንትነታቸው የገቡበት ግዴታና በብርቱ የማሉበት ቃል ዘርዘር ያለና የሚጠበቅባቸውን በትኖ የሚያስገነዝብ ነው። ለደቡብ ሱዳን ሪፐብሊክ ያላቸውን ፍጹም ታማኝነት ያስረግጣል። ልማትን ለማቀላጠፍ የደቡብ ሱዳንን ሕዝብ ሕይወት በተሻለ ገጽታው ለመለወጥ በትጋት ለመሥራትና በታማኝነት ለማገልገል፣ ለሕገ መንግሥቱ ታዛዥ ሊሆኑ ሊያከብሩትና ከአደጋ ሊጠብቁት፣ ለሕግ ተገዢ ሊሆኑ የደቡብ ሱዳንን ሕዝብ አንድነት ሊጠብቁና ሊንከባከቡ ያልተማከለ የዲሞክራሲያዊ መንግስት አሰራርን ሊያጸኑ የደቡብ ሱዳንን ልዕልናና ክብር ሊጠብቁ ነው የኃያል አምላክን ስም ጠርተው የማሉትና አዲሱን ስራቸውን የጀመሩት። እንግዲህ ማቻር በድጋሚ ጁባ ናቸው። በድጋሚም ቤተ መንግሥቱ ውስጥ ናቸው። እንደ ገናም የሀገሪቱ አንደኛ ምክትል ርዕሰ ብሔር ናቸው። ማቻር ቀድሞም እኮ የፕሬዚደንት ኪር ምክትል ነበሩ። እስከ ዛሬ ማናቸውም እንዲህ ብለው ያልተናገሩት አንዳች ነገር በመካከላቸው ተፈጠረ። ሰላም ደፈረሰ፣ ፍቅር ጠፋ። በሐምሌ 2005 ዓመተ ምሕረት የዛሬ ሦስት ዓመት አካባቢ ማቻር ከቤተ መንግሥቱ ተባረሩ። በተባረሩም በአራተኛ ወራቸው በታሳስ 2006 ዓመተ ምሕረት ብረት አነሱና ሸፈቱ፣ ዱር ገቡ። የማቻር ጁባ መግባትና የተቀዳሚ ምክትል ፕሬዝደንትነቱን ስልጣን ዛሬ መረከብ በመንግስቱና በእርሳቸው ሲመሩ የቆዩት አማጺያን ለሰላሳ ወራት ተዘፍቀውበት የቆዩትን የእርስ በርስ መቆራቆስ ያበቁ ዘንድ ባለፈው ዓመት የፈረሙትን የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ እርምጃ እንዲወስዱ ያስችላቸዋል የሚል ተስፋ ፈንጥቋል። በደቡብ ሱዳን ፕሬዚደንታዊ ቤተ መንግሥት ከተከናወነው የቃለ መሐላ ሥነ ሥርዓት በኋላ ፕሬዝደንት ሳልቫኪር ባደረጉት ንግግር እለቱ ለሀገራቸው የሰላምና የመረጋጋት ጅማሮን እንደሚያበስር ተናግረዋል እኔ በግሌ ለወንድሜ ሪያክ ማቻር ቡድን ጁባ ላይ የሞቃ አቀባበል ሳደርግ ከፍ ያለ ደስታ እየተሰማኝ ነው ዛሬ ጁባ ላይ እያከበርን ያለ ነው። የጦርነቱ ማብቂያና የሰላምና የመረጋጋት ጊዜ መጀመሪያ ስለመሆኑ ጥርጥር የለኝም። ቀደም ሲል የፈረሙትን የሰላም ስምምነት ተግባራዊ እንደሚያደርጉ ሕዝባቸውና ዓለም አቀፉ ማኅበረሰብ እንደሚያምን ተስፋ እንዳልቆረጠባቸው ፕሬዚደንት ኪር ተናግረዋል። ሪያክ ማቻር ሥልጣናቸውን የተረከቡ በመሆኑም የብሔራዊ አንድነት መንግሥት እንደሚመሠርቱ አመልክተዋል። ፕሬዚደንት ሳልቫኪር ሁለቱም መሪዎች ደስታቸውን ቢገልጹም ስለ ብዙ ተስፋ ቢናገሩም መንገዳቸው አልጋ ባልጋ እንዳልሆነ ግን ፕሬዚደንቱ ሳያስታውሱ አላለፉም። ከስምምነቱ ጋር በተያያዘ ገና ያልተፈቱ ጉዳዮች እንዳሉ እንገነዘባለን። ነገር ግን በመግባባት እንፈታቸዋለን። ማቻርም ከፕሬዚደንት ኪር ጋር ተባብረው እንደሚሰሩ ቃል ገብተዋል። ጦራቸው እኮ አንዳች በጎ ነገር ለሁለቱም አልፈየደም። ለሕዝባቸው ያመጣው መከራ፣ ሞትና ረሃብ ብቻ ነው። አስሮች ሺሆች ተገደሉ። ከሁለት ሚሊየን በላይ ሰው ተሰደደ። የየጎረቤት እጅ ተመልካች ሆነ። ሚስተር ማቻርን ያሳፈረው አይሮፕላን ዛሬ ጠዋት ጁባ የገባው ከአንድ ሳምንት በላይ ዘግይቶ ነው። ለምን? ጁባ የሚሰፍረው ጋሻ ጃግሬ ሰራዊታቸው በሚይዘው ትጥቅ መጠን ላይ በመንግሥቱና በያኔዎቹ አማጺያን መካከል አለመግባባት በመፈጠሩ ነበር። ለማንኛውም ደመናው የገፈፈ ይመስላል። የጁባ አየር ዛሬ በተሻለ ተስፋ ተሞልቶ ውሏል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ ግን የዶክተር ሪያክ ማቻር ወደ ጁባ የመመለስ ጉዳይ እንዲህ ከባድ የሆነው በሀገሪቱ በፈሰሰው ደም ምክንያት ያለው ያለመተማመን ድባብ ነጸብራቅ እንደሆነ ተናግረዋል። because of sustained pressure from EGAD, from the AU, from the UN Security Council የምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ ስምምነት የተፈረመው የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት፣ የአፍሪካ ህብረትና ኢጋድ ባደረጉት ተደጋጋሚ ጫና ምክንያት ነበር። በስም የሚጠቀሱ የአፍሪካ ሀገሮችም በደቡብ ሱዳን መንግስትና በሪያክ ማቻር ወደ ጁባ መመለስን በሚመለከት የመፍትሄ ግልግል ላይ በመድረስ ጉዳይ ላይ ትዕግስት አይኖረንም በማለት በጥብቅ ሲያሳስቡ ነው የከረሙት። የደቡብ ሱዳን ህዝብን ሊጠቅም የሚችል ተግባር ሲከናወን በውጭ ተጽዕኖ መሆን እንደሌለበት ነው ያስገነዘቡት። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ናቸው ይህን ያሉት። ከብዙ ወራት ብጥብጥ፣ ከብዙ ወራት ደም መፍሰስ በኋላ ዛሬ ለደቡብ ሱዳን በጎ ቀን የዋለ ይመስላል ከግራም ከቀኝም እንደሚሰማው